ቮይስ ኦፍ አሜሪካ ከሁለት ሳምንት በፊት ኢትዮጵያ ውስጥ ልዩ ፍላጎት ያላቸው ልጆች ተገቢውን ትምህርት የሚያገኙበት አካታች ትምህርት ቤቶች ባለመኖራቸው እንዲሁም በወላጆቻቸውና በማህበረሰቡ የእውቀት ማነስ ምክንያት የሚያጋጥሟቸውን ተግዳሮቶች ወላጆችና ባለሙያዎችን አነጋግረን አቅርበን ነበር። በዚህ ጉዳይ ላይ ያናገርናት ወላጅናት አልማዝ ጥላሁን የኦቲዝም ተጠቂ የሆነው የ16 ዓመት ልጇን የምትልክበት ትምህርት ቤት በማጣቷ እየደረሰባት ያለውን ችግርና ተስፋ መቁረጥ እንዲህ ስትል አካፍላን ነበር። ትምህርት ቤት እንደ ሌሎቹ ልጆች የአካባቢ ትምህርት ቤት ነው ያስገባሁት። በመጀመሪያ ግን እንደፈለገ ከፈለገ ይጮሃል፣ እንደፈለገ ይሆናል። ከሌላው ልጆች የተለየ ሲሆን እርስ በርስ ከልጆች ጋር ያወራልኛል ብዬ ነው። ግን ልጆቹ አንደኛ ሲያስተምሩት ይስማ ይስማ እንዲህ ጥያቄ እንትን አይልም። በእርግጥ ልጁ ግን እኩል አይሄድም፣ እኩል አይጠፋም ሰፖርት ያስፈልገዋል። እንደዛ ደግሞ ማንም ያንን የሚያደርግ የለም። ሌሎችን ማስተማር ነው እንጂ ያለባቸው ይህንን ልጅ በልዩ ሁኔታ እራሱን እያጻፉ እንደዚህ አይሉትም። ትንሽ እሱ ላይ ነው ችግሩ። ልዩ ፍላጎት ያላቸው ልጆች ትምህርታቸውን ለመከታተል የሰለጠነ ባለሙያ ለነሱ ተብሎ የተዘጋጀ የማስተማሪያ ቁሳቁስና የተለየ የመማር ማስተማር ሂደት ይፈልጋሉ በዛሬው ዝግጅታችን ታዲያ እነዚህ መሰረታዊ ፍላጎቶች ተሟልተው በሚገኙበት አሜሪካን ሀገር የሚኖሩ ኢትዮጵያዊ ወላጆች በሚሰጡት አገልግሎቶች ምን ያክል ተጠቃሚ ሆነዋል በጉዳዩ ላይ ያላቸው ግንዛቤስ ምን ያክል ነው ስንል በሜሪላንድ ክፍለ ግዛት የልዩ ፍላጎት ትምህርት ባለሙያ እና አማካሪ የሆኑትን ወይዘሮ አዜብ ኢታሮን ጠይቀናቸዋል። በጣም የሚገርምሽ ነገር እዚህ ያለው በህብረተሰብ በእርግጥ የተሻለ እውቀት አለው። ግን በጣም ብዙ ልጃቸው አምስት አመት ሲሞላው ያኔ መንግስት ትምህርት ቤት ቀጥታ ከሌሎች ልጆች ጋር ልጆች ሊገባ አይችልም፣ ያንቺ ልጅ የሚገባው እዚህኛው ፕሮግራም ውስጥ ነው፣ ስፔሻል ኤጁኬሽን ነው ሲባሉ ያኔ ነው የሚባንኑት። ምን ሆነሽ ነው ስል እኔ እኮ በቃ ወንድምሽም እንዲህ ነበር አለችኝ እናቴ አይ ጓደኞች በሙሉ ጀነራል ደህና ነው ጤነኛ ነው ልጆች ምን ሆነሻል አሉኝ ወይም በአብዛኛው ይቅርታ አድርጎልኝ ባሎች እንዳትቀየሙኝ ግን አባቶች ይህን ነገር መቀበል አይችሉም በጣም ከባድ ነው ለአባቶች ይህን ነገር መቀበል በጣም ያሳዝናል በአሜሪካን ሀገር ብዙዎች አይመጡም ግን ሰፖርት ግሩፕ አለን የኢትዮጵያን ና ኤርትራ እናቶች እና አባቶች እዛ ግሩፕ ውስጥ ያሉ ብዙ ሰው አዌርነስ አለው ግን ብዙዎቹ ሲናገሩ እንዴት ነው ያወቅነው ነው የሚሉት እዚህም ሀገር ሆነው እንኳን በአሜሪካን ሀገር ልዩ ፍላጎት ኖሯቸው የሚወለዱ ህጻናት አንድ አመት ከስድስት ወራቸው ጀምሮ ልዩ ክትትል ማግኘት ይጀምራሉ። ሁሉም የመንግስት ትምህርት ቤቶች አካታች በመሆናቸውም ወላጆች ትምህርት ቤት የማግኘት ችግር አይገጥማቸውም። የአሜሪካ መንግስት ለልዩ ፍላጎት ትምህርት ብቻ በየአመቱ አስራ ሶስት ቢሊዮን ዶላር እንደሚያወጣም ወይዘሮ አዜብ ያስረዳሉ። አንድ የልጁ አምስት አመት ሲሞላው ወይ ቤት አስተምራለሁ ብለሽ በምታስተምሪበትን ዶኪመንት ማሳየት አለብሽ። አለበለዛ ትምህርት ቤት መግባት አለበት ልጁ። ምንም አይነት ልጅ ሁሉ ልጅ እኩል ነው። እነዚህ ልጆች የሚያስተምሩ ሰዎች በደንብ ትሬንድ የሆኑ ሰዎች ናቸው። ሁሉ ልጅ ችግር ያለው ልጅ ስፔሻል ኤጁኬሽን ውስጥ አይገባም። ሀያ አምስት ፐርሰንት ግን በተለያየ አስራ ሶስት አካባቢዎች አሉ። ማንኛውም ልጅ ያ ዲሴብሊቲ ካሉ ዲሴብሊቲ ማለት ኦቲዝም እና ዳውን ሲንድሮም ፊት ለፊት የሚታየው እሱ ብቻ አይደለም። ችግር ባላቸው አሁን ለምሳሌ ውጭ መሮጥ ምናምን የሚያቀተው ልጅ ሞር ፊዚካል ስትሬንግዝ ሎ የሆነ ልጅ ከሆነ የሰውነት የአካል ጉልበትናው ዊክ የሆነ ልጅ ከሆነ ፊዚካል ቴራፒ አለ። ትምህርት ቤት ውስጥ የሚንተባተብ የሚኮላተፍ ከሆነ አፉን በደንብ ያልፈታ ከሆነ ወይም አርቅቆ መናገር የማይችል ከሆነ ስፒች ቴራፒ አለ። ፋይል ሞተር ደግሞ በእጁ ይዞ በደንበኛ ስክሪፕቶ ይዞ ማይጽፍ ልጅ ከሆነ ኦኪፔሽናል ቴራፒ አለ። ከዛ በኋላ እንግዲህ ለርኒንግ ዲስብሊቲ ያለውታል። እኛ ሀገር ድሮ ደደብ ነው እሱ ትምህርት አይገባው የምንላቸው። እነሱ ደግሞ እንደ አቅማቸው እንደ አቅማቸው ኢቫሉዌት ይደረጋል። ሁሉ ልጅ አሰስ ተደርጎ ነው በጎደለው ቦታ ላይ የሚሞላ። ኢንዲቪጅዋላይዝድ ኤጁኬሽን ፕላን ይወጣል አይኢፒ እና በዛ መሰረት ማስተማሪዎቹ ያስተምሩት። ልዩ ፍላጎት ባላቸው ልጆች የትምህርት አሰጣጥና ድጋፍ ዙሪያ ትልቁ ስህተት ሁሉንም በአንድ አይነት መልኩ ለመርዳት መሞከር መሆኑን ወይዘሮ አዜብ ጨምረው ያስረዳሉ። ስፔሻል ኒድስ ነው ስለተባለ ሁሉ ልጅ አንድ ነው ማለት አይደለም። ኦቲዝምም ሊሰ ዋይድ ስፔክትረም ማይልድ አለ፣ ሞደሬት አለ፣ ሰቪር አለ። ሶ በልጁ አቅም ልክ ነው የሚማረው ማለት ነው አንዳንዶቹ ልጆች ገብተው ከሌሎቹ ልጆች ጋር እንደ ማንኛውም እየተማሩ ከክፍል እየተወሰዱ ለብቻ ይረዳሉ። ወይም ያቺ ስፔሻል ኤጁኬሽን አስተማሪዋ እዛ ክፍል ውስጥ፣ ዋናው ክፍል ውስጥ፣ ጀነራል ኤድ ውስጥ ትገባና ትርዳለች ከዛ ኋላ ደግሞ ሙሉ በሙሉ ብቻቸው እነሱ ብቻ መማሪያ አለ እሱም ቢሆን እንኳን ሞደሬትሊ አፌክት የሆኑት መጽሐፍ ይችላሉ ትንሽ ማንበብ ይችላሉ ግን ያነበቡትን ነገር መልስር ብጠቂያቸው አይገባቸው እነዚህ ልጆች ቁጭ ከሚሉት ጋር ብታስቀምጫቸው ይረብሻሉ ስለዚህ መጀመሪያ ቢሄቨሪያቸው ላይ መሰራት አለበት ከዛ እንደገና ሰቪርሊ አፌክት እና እነሱ ሞር ኦፍ ላይፍ ስኪል ነው መማሪ ያለባቸው ትምህርት ለጊዜ አታጠፊም ስለዚህ ጎበዞች ናቸው ሌላ የሚማሩት ነገር አለ ሂሳብና ሪዲንግ ኖ ማተር ዋቱን ጊዜ አስፈላጊ ነው። ገንዘብ መቁጠር እንዲያውቁ፣ ገንዘብ መልስ መቀበል እንዲችሉ፣ ማንበብ እንዲችሉ፣ ስማቸው መጻፍ እንዲችሉ፣ ስራ ቢቀጠሩ ፎርም መምላት እንዲችሉ፣ ይሄን ይሄን ላይፍ ስኪል ነው ይሄን ይማራሉ። ከዚህ ጋር ግን አብሮ ራሳቸውን ችለው መልበስ፣ ራሳቸውን ችለው መብላት፣ ራሳቸውን ችለው ውጭ ወጥቶ መግባት፣ መንገድ ማቋረጥ፣ ባኞ ቤት መጠቀም ራሳቸውን ችለው እነዚህ እነዚህን የመሳሰሉትን ላይፍ ስኪል ይማራሉ። ኢቨን ስፔሻል ኤጁኬሽንም ቢሆን በጣም ብዙ ክፍል አለው። ሌላው በአሜሪካን ሀገር የሚኖሩ ወላጆች ዘንድ የሚታየው ችግር ልዩ ፍላጎት ያላቸው ልጆቻቸውን ትምህርት ቤት ከላኩ በኋላ ክትትል ያለማድረግ ነው። ወይዘሮ አዜብ በቂ ትምህርት ቤቶችና እገዛ ባለበት አሜሪካን ሀገርም ቢሆን የልጆቻቸውን ጉዳይ ለትምህርት ቤቱ ወይም ለአስተማሪው ብቻ መተው ስኬታማ እንደማያደርግ ያሰምሩበታል። አንቺ ለልጅሽ አድቮኬት ማድረግ አለብሽ አስተማሪዋ እንዴት አድርጋ ትምህርት ብታቀርብ ልጅሽ እንደሚገባው መገብተሽ እኩል መብትሽ ልጄን የምታስተምሪበት መንገድ ልክ አይደለም። ልጄ የሚገባው ትምህርት በዚህ መንገድ የምታስተምሪው ነው እኔ ቤት በዚህ በዚህ ስመራው በደንብ ነው የሚለው ብልሽ አስተማሪ ጋር እንደሄደች ቁጭ ብለሽ ከትምህርት ቤት ጋር ያንቺም ድምፅ ተሰሚነት ኖሮት፣ ምክንያቱም ማንም ሰው ከልጁ ከእናትና አባት በላይ ልጁን የሚያቅሶ የለም። እዚህም ሀገር ያለው ወላጅ ዝም ብሎ እንደ ኢትዮጵያ ይመስለውና ትምህርት ቤቱን ያምናል። አይሰራም። ላስት ይር ስሙን አይጽፍ እንደሆነ ዘንድሮ ስሙን መጻፍ አለበት። ፕሮግረስ ማሳየት አለበት። ፕሮግረስ አላረገም። እዛው ነው ል ትምህርት ቤቱ አይችልም። እንደ ልጁ ፕሮግረስ ካላረገ ፌል ያደረገው ልጁ ሳይሆን ትምህርት ቤቱ። ሶ ይህንን ወላጆች እዚህም የሚኖሩ ወላጆች ይህን ማወቅ አለባቸው። የምታስተምሩበት መንገድ ያልሰራው ስትራቴጂያችሁ ልክ ስላልሆነ ነው። ቀይር ብለሽ ይህን ተከራከርና ይቀይርልሻል። ማንኛውም የሰው ልጅ በትክክለኛ መንገድ ትምህርትና ድጋፍ ካገኘ ሊሻሻልና ስኬት ላይ ሊደርስ ይችላል፣ የሚሉት ወይዘሮ አዜብ በተለይ የተሟላ አገልግሎት ባሉባቸው አካባቢዎች የሚኖሩ ወላጆች ልዩ ፍላጎት ያላቸው ልጆቻቸውን ከህጻንነት እድሜያቸው አንስቶ ተገቢውን ድጋፍና አገልግሎት እንዲያገኙ በማድረግ በቤት ውስጥም በቂ ክትትል በመስጠት ለራሳቸው ብቻ ሳይሆን ለቤተሰባቸውና ለማህበረሰቡ የሚጠቅሙ ልጆች ማፍራት ይችላሉ ሲሉ ምክራቸውን ለግሳል። ደርሰዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።